አውሮፓና ጀርመን ስልጣን ከያዙ ሁለት ሳምንት የሆናቸው አዲሱ የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ብሪታንያ ከአውሮጳ ሕብረት እንድትወጣ ከፍተኛ ዘመቻና ጥረት ሲያደርጉ ከቆዩት ፖለቲከኞች አንዱና ዋነኛው ነበሩ። ምኞታቸው ተሳክቶም ከአውሮጳ ሕብረት ጋር የመቆየት አሊያም ሕብረቱን ለቆ የመውጣት ማለትም የብሬግዚት ምርጫ የተሰጠው የብሪታንያ ህዝብ ባካሄደው ህዝበ ውሳኔ በጠባብ ልዩነት ብሬግዚትን ከመረጠም ሶስት ዓመት አልፏል። በዚህ ጊዜ ውስጥም ከተከናወኑት ጉዳዮች መካከል ብሪታንያ ከህብረቱ አባልነት የምትወጣበት ውል ላይ የተደረሰው ስምምነት ይገኝበታል። ከህዝበ ውሳኔው በኋላ እስከ ዛሬ 15 ቀን ድረስ በብሪታንያ ጠቅላይ ሚኒስትርነት ያገለገሉት የወይዘሮ ቴሬሳ ሜይ መንግስት ከህብረቱ ጋር የተስማማበትን ይህን ውል ግን የብሪታንያ ፓርላማ ይሻሻል ሲል በተደጋጋሚ ውድቅ በማድረጉ ሜይ በቅርቡ ከስልጣናቸው ለመሰናበት ተገደዋል። በብሪታንያ ወግ አጥባቂ ፓርቲ ሊቀመንበርነትና በጠቅላይ ሚኒስትርነት ሜይን የተኩት ቦሪስ ጆንሰንም ይህ ውል ይሻሻል ከሚሉት አንዱ ናቸው። ይህ የማይሆን ከሆነ ደግሞ በእቅዱ መሰረት በተያያዘው ቀነገደብ ማለትም በጎርጎሮሳውያኑ ጥቅምት 31 2019 ዓ ም ወይንም ጥቅምት 2 2012 ዓ ም ብሪታንያ ሕብረቱን ለቃ መውጣቷ እንደማይቀር ነው ደጋግመው የሚናገሩት። ጠቅላይ ሚኒስትር ከሆኑ በኋላ ለሀገሪቱ ፓርላማ ብሬግዚትን በተያዘለት የጊዜ ገደብ ማሳካት ሀገሪቱን ለማበልጸግ መንገድ ይጠርጋል ሲሉ ራዕያቸውን ገልጸው ነበረ። የእኛ ተልእኮ ታላቂቷን ብሪታንያን አንድ ለማድረግ ዳገም ኃይል እንድታገኝና በምድር ላይ ካሉ ሀገራት ሁሉ ታላቅ ስፍራ ላይ እንድትሆን ብሬግዚትን በጎርጎሮሳዊ ኦክቶበር 31 ገቢራዊ ማድረግ ነው። አንዳንዶች የተጋነነ ነው ሲሉ እኔን ሊወቅሱ እንደሚችሉ አውቃለሁ። ሆኖም አሁን የምንሄድበትን መንገድ መገመቱ ጠቃሚ ነው። እኛ ባስተዋወቅ ነው። በአዲሱ የንግድ መረብ ውሎች ብሪታንያ በ2050 በአውሮጳ ግዙፍና እጅግ የበለጸገ ኢኮኖሚ የሚኖራት ሀገር መሆኗ ጥያቄ የማያስነሳ ነው። ብሬግዚት ገቢራዊ እንዲሆን የሚፈልጉበትን ምክንያት በዚህ መንገድ ያስቀመጡት ቦሪስ ጆንሰን የቀድሞዋ ጠቅላይ ሚኒስትር ሜይ ከአውሮፓ ህብረት ጋር የተስማሙበት የብሬግዚት ውል እንዲሻሻል ይፈልጋሉ። በቅርቡ በሰጡት መግለጫ የመንግስታቸው ዓላማ ከአውሮፓ ህብረት ያለ ስምምነት መውጣት እንዳይደለ፣ ይህም የሀገሪቱ መጨረሻ ይሆናል ብለው እንደማያስቡ ተናግረዋል። ሆኖም እንደ ጆንሰን ይህ የሚወሰነው ከባህሩ ባሻገር የሚገኙ ባሏቸው ወዳጆቻቸውና አጋሮቻቸው ፍላጎት እንደሆነ አስረድተዋል። የብሪታንያ ምክር ቤት ሶስት ጊዜ የተቃወመው ከብሬግዚት በኋላ በተለይ በሰሜን አየርላንድ እና በአየርላንድ ሪፐብሊክ ድንበር ላይ የላላ ቁጥጥር እንዲካሄድ የተደረሰበትን ስምምነት ነው። በምንም አይነት ይህንን ልንቀበል አንችልም። ይህንን የውሉን ክፍል የግድ ማስወጣት አለብን። አሁን ባለው ህብረቱን ለቆ የመውጣት ስምምነት ልንቀጥል አንችልም። የሞተ ጉዳይ መሆኑን ሁሉም ይረዳል። ይህንን መልእክት ለወዳጆቻችን ማድረስ ይገባናል። ከተረዱልን ውድድሩ ውስጥ የምንገባ ይመስለኛል። አግባቢ ሀሳብ ካላመጡ በግልጽ ያለ ስምምነት ህብረቱን ለቆ ለመውጣት መዘጋጀት አለብን እና እንደሚመስለኝ እናደርገዋለን። የአውሮፓ ህብረት በበኩሉ ከብሪታንያ ጋር የተስማማበት የብሬግዚት ውል ሊሆን የሚችል የተሻለው ስምምነት መሆኑን ገልጾ ውሉ ዳግም ለድርድር እንደማይቀርብም አስታውቋል። ሆኖም ከብሪታንያ ጋር ለመነጋገር ፈቃደኛ መሆኑን ገልጿል። የኅብረቱ ቃል አቀባይ ትናንት እንዳሉት የኅብረቱ ኮሚሽን ከጠቅላይ ሚኒስትር ቦሪስ ጆንሰን ጋር ለመነጋገር ዝግጁ ነው። ኅብረቱ ይህም ቢልም፣ ጠቅላይ ሚኒስትር ጆንሰን በበኩላቸው ተደራዳሪዎች የሰሜን አየርላንድን ድንበር የተመለከተውን የውሉን ክፍል ለማውጣት ፈቃደኛ እስካልሆኑ ድረስ አዲስ ንግግር ማካሄዱ ምንም ትርጉም አይሰጥም ሲሉ ከዚህ ቀደም ተናግረው ነበረ። ይህ የጆንሰን ግትር የሚመስል አቋም ከፓርቲያቸው አባላትም ተቃውሞ ገጥሞታል። ሶስቱ የብሪታንያ ግዛቶችም ጆንሰን ከህብረቱ ካለስምምነት እንዳይወጡ እያስጠነቀቁ ነው። የለንደን ወኪላችን ድልነሳው ጌታነህ እንደሚለው ጠቅላይ ሚኒስትሩ አሁን ከየአቅጣጫው ፍጥጫ ውስጥ ገብተዋል። የራሳቸው የወግ አጥባቂው ፓርቲ የፓርላማ አባላት አብዛኛው ይቃወማሉ። ያለ ስምምነት መውጣት በሀገሪቱ ላይ የሚያደርሰው የምጣኔ ሀብት እና ሌሎችም ከፍተኛ የሆኑ ችግሮች ስለሚኖሩ ከፍተኛ ስምምነቱ እንዲቀጥል ነው የሚፈልጉት። ስለዚህ ቦሪስ ጆንሰን ደግሞ ያንን ስምምነት ማራዘም አይፈልጉም። የአውሮፓ ህብረትም ከዚህ በፊት ከወይዘሮ ቴሬዛ መይ ጋር ከተስማማው ስምምነቶች በምንም መልኩ ወደኋላ መቀልበስ አንችልም የሚል አቋም ነው የያዙት። ስለዚህ ሁለቱ ተፋጠው ነው ያሉት ማለት ነው። እናው እንዲያውም አሁን ቦሪስ ጆንሰን ትልቁ ችግራቸው እሳቸው ከአውሮፓ ህብረት ያለምንም ስምምነት ከወጡ ራሱ የሰሜን አየርላንድ ማስጠንቀቂያ ሰጧቸዋል። እንደዚሁም ደግሞ የስኮትላንድም ማስጠንቀቂያ ሰጥቷቸዋል። እንደዚሁም ደግሞ የዌልስ ማስጠንቀቂያ ሰጧቸዋል። እንግዲህ ብሪታንያ የምንላት አራት ክልሎች ነው ያሏት። ከአራቱ ክልሎች ውስጥ ሶስቱ ማስጠንቀቂያ ሰጥቷቸዋል። እንዲያውም ስኮትላንድ እስከ ነፃነት እንደገና ለመጥራት ምርጫ አደርጋለሁ እያለች ነው እና የቦሪስ ጆንሰን ግን ያም ሆነ ይሁን ምንድነው መውጣቱን እንደቆረጡ ናቸው። ችግሩ ግን አሁንም ቢሆን ዓይን አፍጦ እንደሚመጣ ብዙውን ሰው ስጋት ላይ የጣለ ነገር ነው። ተቃዋሚዎችም ሀገራቸው ያለ ስምምነት ከህብረቱ መውጣቷን ለማስቆም የሚቻላቸውን ሁሉ እንደሚያደርጉ እያስጠነቀቁ ነው። የብሪታንያ ተቃዋሚ ፓርቲ ሌበር ሊቀመንበር ጀርሚ ኮርቢን የጆንሰንን አካሄድ ኮንነው ብሪታንያ ከአውሮጳ ህብረት አባልነት ያለ ስምምነት ከወጣች መዘዙ ከባድ እንደሚሆንም አስጠንቅቀዋል። We will do everything to stop no deal including a no confidence vote at the appropriate very ያለ ስምምነት ህብረቱን ለቆ መውጣትን ለማስቀረት በተገቢውና በጣም ቀደም ባለ ጊዜ ሁሉንም ነገር እናጠርቃለን። ጠቅላይ ሚኒስትሩ ያለ ስምምነት ለመውጣት የመንሸራተት ሙከራ እያደረጉ ይመስላል። ከፓርቲው የመንሸራተት፣ ከብሪታንያ ህዝብ የመንሸራተት አዝናለሁ። ያለ ስምምነት መልቀቅ በእውነት ከባድ ነው። ለምግብ ዋጋ፣ ለመድኃኒት አቅርቦት፣ ለንግድ፣ ለውረታ ከባድ ነው። እናም ይህ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከቦሪስ ጆንሰን ጋር ሊያካሄዱ ወደሚፈልጉት ንግድ ውስጥ ሰተት አድርጎ የሚወስድ ነው የሚሆነው። ድል ነሳው እንደሚለው የንግዱ ማህበረሰብ ስጋትም ከቀድሞ አሁን አይሏል። የንግዱ ማህበረሰብ ያለ ስምምነት ብሪታንያ ከህብረቱ መውጣቷን አጥብቆ ነው የሚቃወመው። እንደዚሁም ደግሞ አሁን በዚህ በእንግሊዝ ሀገር፣ በሚድላንድ ውስጥ ያለው ትልቁ የመኪና ፋክተሪ ራሱ ወደ ሶስት አራት ሺህ ሰዎችን ቀጥሮ የሚያሰራ ነው። እነሱም ወደ አውሮፓ ሙቭ እና እንጓዛለን እያሉ ነው። ሌሎችም ትላልቅ ድርጅቶች እንደዚሁ ጓዛችን ጠቅልለን ወደ ፈረንሳይ ወደ ጀርመን እንሄዳለን እያሉ እያስፈራሩ ነው ግን ቦሪስ ጆንሰን ምንድን ነው የሚሉት ብንወጣም የሀገሪቱ የምጣኔ ሀብት ለጊዜው እንዳይናጋ ከሁለት ነጥብ አንድ ቢሊየን በላይ በጀት አለኝ ስለዚህ ያለው ችግር ረጅም ጊዜ ሳይሆን የአጭር ጊዜ ችግር ነው ነው የሚሉት ያንን ቢሉ እንዳልሽው የንግዱ ማህበረሰብ በምንም መንገድ ቦሪስ ጆንሰንን ሊያምናቸው አልቻለም በዚህ ሁሉ ተቃውሞ የተከበቡት ቦሪስ ጆንሰን ብሪታንያን ከህብረቱ አባልነት ያለ ስምምነትን ቢሆን ለማስወጣት የያዙት እቅድ ታዲያ እንዴት ይሳካላቸው ይሆን? ድል ነሳው የእሳቸው አካሄድ ምንድን ነው? አሁን ለምሳሌ በቅርቡ ምናልባት ፓርላማውን ጠይቀው ለምሳሌ ብሪታንያን እንዳትወጣ የሚለውን የበልቅ ወይዘሮ ቴሬዛ ሜን እንዳልፈቀዱላት አሁንም ፓርላማው ለቦሪስ ጆንሰን ያለ ስምምነት እንዲወጡ አይፈቅድላቸውም። አሁን ቦሪስ ጆንሰን ይህን ምንድነው እቅዳቸው እንደሚባለው እና አንዳንድ የፖለቲካ ተንታኞች እንደሚሉት ይሄ ችግር ካለባቸው ከብሪታንያ ለመውጣት ምርጫ መጥራት አለባቸው። ምርጫ ለመጥራት ደግሞ የሚያደርጉት ምንድን ነው? ለምሳሌ ምርጫው ኦክቶበር ማለቂያ ላይ ከሆነ ከዚያ በፊት ከአንድ ወር በፊት ወይም ከሁለት ወር በፊት ፓርላማው ይበተናል። ፓርላማው በሚበተንበት ጊዜ ያውሳቸው ግን በጠቅላይ ሚኒስትርነቱ ስለሚቆዩ ያለ ፓርላማ እውቅና፣ ያለ ምንም በራሳቸው ስልጣን ብሪታንያን ሕገ መንግስቱ ይፈቅድላቸዋል ከማህበሩ ለማስወጣት ይችላሉ። አሁን በዚህ ላይ ነው እቅድ ላይ ያሉት ተብሎ የሚታመነው ድል ነሳው እንደሚለው። ይህም ቢሆን ለእርሳቸው ጥሩ ድል ይዞ የሚመጣ አይሆንም። ምናልባትም ስልጣናቸውን ሊያጡም ይችላሉ። ችግሩ ምንድን ነው? ያንን ካደረጉ በኋላ ምርጫ ቢጠሩ የእሳቸው ፓርቲ ይመረጥ አይመረጥ፣ ምንም ዋስትና የላቸውም። ምክንያቱም በአሁኑ ሰዓት በተለይ የሊበራል ዴሞክራት የሚሉት ፓርቲና እንደዚሁም ደግሞ በአቶ ናይጃል ፋራጂ የሚመራው ዩኬ አይፒ የሚባለው የፖለቲካ ድርጅት በጣም በጣም ከፍተኛ ዝናን እያተረፉ የመጡ ናቸው። ስለዚህ በእነሱም ሊሸነፉ ይችላሉ፣ ስልጣናቸውም ሊያጡ ይችላሉ። ከአውሮፓ ማህበርም ከወጡ በኋላ ከዚህ ሌላ በቅርቡ ብሬከል ና ኢንደርሸር በተባለ አካባቢ በተካሄደ የማሟያ ምርጫ የጆንሰን ፓርቲ መሸነፉ ፓርቲያቸው በፓርላማው የነበረው አብላጫ ድምፅ እንዲቀንስ ማድረጉም ለጆንሰን ተጨማሪ ችግር ሆኗል ይላል ድልነሳው። ከዚያ በፊት የኮንሰርቫቲቭ ፓርቲ ሶስት መቶ አስራ አንድ መቀመጫዎች ነበሩት። ከዚህ ከሰሜን ደቡብ ካገኙት ካሉት ጋር ደግሞ ተስማምተው ነበር። በሁለት ድምፅ ብልጫ የነበራቸው ከዚህ ከስድስት መቶ ሀምሳው መቀመጫ ውስጥ ማለት ነው። እና አሁን ከዚያ ውስጥ አንድ ሰው ይሄ እንግዲህ ተሸነፈ፣ ባለፈው ምርጫ ስለተሸነፈ ያላቸው አሁን የእሳቸው የድምፅ ብልጫ ቢጠሩ የራሳቸው ፓርቲ እንኳን አባላት እንኳን ሙሉ በሙሉ ቢደግፏቸው አንድ ሰው ብቻ ነው ያላቸው ማለት ነው። ግን የራሳቸው ፓርቲ አባላት ስለማይደግፏቸው አሁን ቦሪስ ጆንሰን በፓርላማ ውሳኔ በምንም ነገር ምንም ሊሰሩ አይችሉም። ምንም መንቀሳቀስ አይችሉም። መንቀሳቀስ ስለማይችሉ ያላቸው ትልቁ አማራጭ ፓርላማውን በትነው ከኦክቶበር ሰላሳ አንድ በፊት ምርጫ መርጫ ማድረግ ነው። በዚያን ሰዓት ምርጫ እስከሚደረግ ድረስ እሳቸው የፈለጉትን ውሳኔ በተናጠል መወሰን ይችላሉ ማለት ነው። ይሄ ነው የሆነው እንግዲህ ጆንሰን ብሬግዚትን ያለ ስምምነትም ቢሆን በጥቅምት ሃያ 2012 ዓ.ም ተግባራዊ ያደርጋለሁ ብለዋል። መሰናክሉን አልፈው ይህን እቅዳቸውን ማሳካት አለማሳካታቸው የሚታወቀው እንግዲህ ከሁለት ወር በኋላ ነው። አብረን የምንሰማው የምናየው ይሆናል። አድማጮች፣ በዚሁ እንግዲህ የዛሬው አውሮፓና ጀርመን ዝግጅታችን አብቅቷል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።